إياك إيه. أسرا سبت سورة الناس انكرانا تفسير عنهم أسكمت مالس سورة الناس تفسيرا بسم الله الرحمن الرحيم بالله بأ سم الجقبت آم بدام بات أزن بهونو قل أعوذ برب الناس بل بسوّت شفت آري ملك الناس የሰዎች ሁሉ ንጉሥ በሆነው ኢላሂ ናስ የሰዎች አምላክ በሆነው ሚን ሸር ልወስዋስ ልኸናስ ብቅ እልም ባይ ከሆነው ጎትጓች ሰይጣን ክፋት አለዚ ወስዊሱ ፊ ሱዱር ናስ ከዚያ በሰዎች ልቦች ውስጥ የሚጎተጉት ከሆነው ሚን አልጅነት ወናስ ከጋኔኖችም ከሰዎችም ሰይጣናት እጠበቃለው በል። ተፍሲር ወይም ማብራሪያ። ቁል አዑዙ ቢረቢናስ በል በሰዎች ፈጣሪ እጠበቃለው። ማለትም አንተ የአላህ መልእክተኛ ሆይ እንዲህ በላቸው የሰዎችን ጌታ አጥብቄ እይዛለው፣ ጥበቃውንም እሻለው። መሊኪናስ የሰዎች ሁሉ ንጉሥ በሆነው እንዳሻው ያደርጋቸዋል፣ ከእርሱም ሌላ ባለቤት የሌላቸው በሆነው ኢላሂ ናስ የሰዎች አምላክ በሆነው በእውነት የሚያመልኩት አምላካቸው ከእርሱ ውጪ ለነርሱ በእውነት የሚያመልኩት አምላክ የሌላቸው በሆነው እጠበቃለው ማለት ነው። ሚንሸር ልወስዋስ ልኸናስ ብቅ እልም ባይ ከሆነው ጎትጓች ሰይጣን ክፋት በአላህ እጠበቃለው። በሰዎች ላይ ሹክሹክታውን ከሚወረውር የሰይጣን ክፋት በአላህ እጠበቃለው ማለት ነው። አለዚ ይወስዊሱ ፊ ሱዱር ናስ፣ ከዚያ በሰዎች ልቦች ውስጥ የሚጎተጉት ከሆነው ሹክሹክታውን ወደ ሰዎች ልቦና ከሚወረውረው ሰይጣን ክፋት በአላህ እጠበቃለሁ። ሚን አልጅነት ወናስ፣ ከጋኔኖችም ከሰዎችም ሰይጣናት እጠበቃለሁ በል። ማለትም ጉትጎታው ሰውም ይሁን ጂኒ ከክፋቱ ለመዳን የሰዎችን ጌታ አጥብቄ እይዛለው ጥበቃውንም እሽ አለው ማለት ነው።